ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው በቀጥታ የሚተላልፍላችሁን የዛሬ ማክሰኞ ሚያዝያ 7 ቀን 2006 ዓ ም ስርጭት ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አምሽታችኋል። ምዕራብ አፍሪቃ ውስጥ በተዛመተው የኢቦላ ወረርሽኝ የሞተው ሰው ቁጥር ቢያንስ 121 መድረሱን የዓለም ጤና ድርጅት ደብልዩ ኤች ኦ አስታወቀ። ደብሊዩ ኤች ኦ እንዳስታወቀው የጊኒ የላይቤሪያና የሌሎች በበሽታው የተያዙ አገሮች የጤና ጥበቃ ሚኒስትሮች ወደ 200 የሚሆኑ ሰዎች መሞታቸውን ወይም በበሽታው እንዳለባቸው መጠራጠራቸውን አመልክተዋል። የሚበዙት ሰለባዎች 108 ሞተው 168 ሰዎች በበሽታው በተያዙበት በጊኒ ሲሆን፣ ላይቤሪያ በበኩሏ 13 ሰዎች እንደሞቱባት አስታውቃለች። ዛሬ ማክሰኞ ይፋ የሆኑ ዘገባዎች እንዳመለከቱት የጋምቢያ ይቅርታ ባለስልጣናት አውሮፕላኖቻቸው በሽታው ካለባቸው አገሮች መንገደኞችን እንዳይጭኑ ትእዛዝ አስተላልፈዋል። ግብፅ ዋና ከተማ ውስጥ የፈነዳ ቦምብ ሁለት የፖሊስ መኮንኖችን አቆሰለ። ባለሥልጣናት እንደገለጡት ዛሬ ማክሰኞ ማዕከላዊ ካይሮ ውስጥ የደረሰው ፍንዳታ ኢላማ ያደረገው አንድ የደህንነት ፍተሻ ኬላን ነው። የግብፅ ወታደራዊ መሪዎች እስላማዊውን ፕሬዚዳንት ሞሐመድ ሞርሲን ከስልጣን ካስወገዱ ወዲህ አክራሪ ነውጠኞች ተከታታይ የቦምብ ጥቃት ማካሄዳቸው የሚታወቅ ነው። ቀደም ሲል በዚህ ወር መንግስት እንዳስታወቀው እነዚህ ጥቃቶች ወደ 500 ያህል ሰዎች የገደሉ ሲሆን፣ ብዙዎቹም ወታደሮችና የፖሊስ አባላት ናቸው። የደህንነት ኃይሎች በሚስተር ሞርሲ ደጋፊዎች ላይ እርምጃ የወሰዱ ሲሆን በርካታ የሙስሊም ወንድማማችነት አባሎችንም በቁጥጥር ስር አውለዋል። የቦስተን ማራቶን ፍንዳታ አንደኛ ዓመት ታሰበ። የዩናይትድ ስቴትስ ምክትል ፕሬዝዳንት ጆ ባይደንም ዛሬ ማክሰኞ በስፍራው ተገኝተው በበዓሉ መታሰቢያ ስነስርዓት ላይ ንግግር እንደሚያደርጉ ታውቋል። በተያዘው መርሃ ግብር መሠረት የቦስተኑ ከንቲባ ማርቲን ዋልሽ እና የማሳቹሴትሱ ገዢ ዲቫል ፓትሪክ ንግግር በሚያደርጉበት ስነስርዓት ላይ ነው የምክትል ፕሬዝዳንት ባይደን ንግግርም የሚቀርበው። የቦስተኑ ፍንዳታ ሦስት ሰዎች ገድሎ ሌሎች ከ250 በላይ ማቁሰሉ አይዘነጋም። ደቡብ አፍሪካዊ ሯጭ ኦስካር ፒስቶሪየስ ፍቅረኛውን በስህተት ሳይሆን ሆን ብሎ ነው የገደላት በማለት ቃላቸውን ለፍርድ ቤት በመስጠት የጀመሩትን መስቀልኛ ጥያቄ ዳኛው አጠናቀቁ። በደቡብ አፍሪካዊ ሯጭ ኦስካር ፒስቶሪየስ እና በአቃቤ ህጉ ጌሪ ኔል መካከል ሲካሄድ ከቆየው የመስቀልኛ ጥያቄ የዛሬ ማክሰኞ ፍርድ ቤት ውሎ ለአምስተኛ ጊዜ መሆኑ ነው። ኦስካር ፒስቶሪየስ ፍቅረኛው ሪቫ ስቲንካምፕን የሞተችው ሆን ብሎ በተኮሰባት ጥይት ሳይሆን ወሮ በላ ቤቱ ውስጥ የገባ መስሎት በተኩሰው ጥይት እንደሆነ ቃሉን ለፍርድ ቤት መስጠቱ ይታወቃል። ይህን ግን አቃቢ ህጉ አልተቀበሉትም። የዩክራይኑ ጊዜያዊ ፕሬዚዳንት ምስራቅ ዩክራይን የሚገኙ የመንግስት ህንፃዎችን በተቆጣጠሩ አፍቃሪ የሩሲያ ኃይሎች ላይ እርምጃ መውሰዳቸው ተነገረ። ኦሌክሳንደር ቱርቼኖቭ ዛሬ ማክሰኞ ለምክር ቤት አባሎች በተናገሩት ቃል የመንግስቱ ወታደሮች ኖስክ ውስጥ በሚገኙ አፍቃሪ ሩሲያ ኃይሎች ላይ እርምጃ መውሰድ መጀመራቸውን ተናግረዋል። ሞስኮ ምስራቅ ዩክራይን ውስጥ ያለውን ሁኔታ የሆነኝ ብላ እያባባሰች እንደሆነም ፕሬዚዳንቱ ጨምረው ተናግረዋል። በመጨረሻም የጠፋውን የማሌዥያ አውሮፕላን ለማግኘት የቻይና ቴክኖሎጂ ብቃቱ፣ አስተማማኝነቱ አጠያያቂ መሆኑን የኒውዮርክ ታይምስ ጋዜጣ በመዘገቡ ቻይና ቁጣዋን በሰላ ሂስ ገለጠች። የቻይና መንግስት መርከቦችን፣ አውሮፕላኖችንና ሳተላይቶችን ጨምሮ ከ227 መንገደኞች ውስጥ 154 ቻይናውያንን ይዞ ለጠፋው አውሮፕላን ፍለጋ ከፍተኛ የሰውና የገንዘብ ኃይል መመደቡ ይታወቃል። ቀደም ባሉ ሁለት ወቅቶች ቻይና አውሮፕላኑ ይገኛል ያለችበትን ጥቆማ ሰጥታ በዓለም አቀፍ መርማሪዎች ያ ጥቆማ ውድቅ መሆኑ አይዘነጋም። በስም ያልተጠቀሱ አንድ የዩናይትድ ስቴትስ መከላከያ ባለስልጣን የተሳሳቱ መረጃዎች ፍለጋውን ያጓትታሉ ማለታቸው ተጠቅሷል። ኒውዮርክ ታይምስ ስላወጣው ዘገባ የተጠየቁት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋን ቹንይንግ በፍለጋው ላይ ዓለም እየተረባረበ ባለበት በአሁኑ ወቅት ይህን መሰል ዘገባ ማውጣት ኃላፊነት የጎደለው አሰራር ነው ብለዋል። አድማጮች፣ ለሰዓት የዋለን ዜና ይኸው ነው። በሶስት ሰዓት ተጨማሪ ዜና ይዤ እመለሳለሁ። ደናምሹ አዲሱ አበበን ለዜናው አመሰግናለሁ። እንዳለው ከምሽቱ ሶስት ሰዓት በ2ና በአምስት ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በናይጄሪያ ዋና ከተማ አቡጃ መኖሪያ ሰፈር በደረሰ የቦምብ ፍንዳታ 71 ሰዎች መሞታቸውን ፖሊስ ገልጿል። ሂዘር መርዶክ ገምጋሚዎችን አነጋግራ ለቪኦኤ የላከችው ዘገባ አክራሪ ሙስሊሞች በናይጄሪያ እየተበራከቱ መሆኑን ያመለክታል። ትዝታ በላቸው ታቀርበዋለች። ዛሬ ማለዳ ከጠዋቱ አንድ ሰዓት ሊሞላ ጥቂት ደቂቃዎች ሲቀረው ታክሲ አሽከርካሪ ጆሴፍ ሱሌማን ለስራ ወደ ከተማ ሲያመራ ነበር። ናያን ሞተር ፓርክ አጠገብ ሊደርስ ግማሽ ኪሎ ሜትር ሲቀረው ፍንዳታውን ሰማ። ፍንዳታውን ስሰማ መኪና ውስጥ ነበርን እና ፍንዳታው መኪናዋን አነቃነቃት፣ ሁላችንም ግራ ተጋባን። ሱሌማን ግራ ተጋባን የሚለው ላለፉት ሁለት ዓመታት በናይጄሪያ ዋና ከተማ የቦምብ ጥቃት ቆሞ ስለነበረ ነው። ከሁለት ዓመታት በፊት ነውጠኛው የሙስሊም ቡድን ቦኮ ሀራም አንድ እውቅ የመገናኛ ብዙኃን መስሪያ ቤት አጥቅቶ አያሌ ሰዎች መግደሉ እንደ አውሮፓ አቆጣጠር በ2011 ዓ.ም ደግሞ በተባበሩት መንግስታት ድርጅት ማዕከልና በአንድ ቤተ ክርስቲያን ላይ በማነጣጠር በጣለው ጥቃት ከ60 ሰዎች በላይ ሰለባ መሆናቸው አይዘነጋም። የዛሬው ጥቃት ኢላማ አንድ የአውቶቡስ መናኸሪያ ሲሆን አጠገቡ ሲያልፍ በርካታ ክፉኛ የቀ ቆሰሉ ሰዎች እንዳየ ሱሌማን ይናገራል። ሰዎች እንደነገሩኝ ቦኮ ሀራም ነው የኤልኡር ፋኤ መኪና ውስጥ ቦምብ ያስቀመጠውና፣ ፈንድቶም ብዙ ሰዎችን የጎዳው። ሆኖም እውነቱን የሚያውቀው እግዚአብሔር ብቻ ነው። በሦስት የሰሜናዊ ናይጄሪያ ከተሞች የአስቸኳይ ጊዜ አዋጅ ከታወጀ አንድ ዓመት ገደማ ቢሆነውም የቦኮ ሀራም ነውጠኝነት መቀጠሉን አንዳንድ ባለስልጣናት ይናገራሉ። አንዱም የናይጄሪያ ምክር ቤት አባል ሀሬም ሀምቤ ናቸው። ለዚህ ሀገር ጸጥታ መጠበቅ የምክር ቤት አባላት በጣም ከፍተኛ ወጪ መድበናል፣ ግን ምንም መሻሻል አናየም። እንዲያውም እየባሰ ሲሄር ነው የምናየው። ቦኮ ሀራም እንደ አውሮፓ አቆጣጠር በ2009 ዓ.ም አሸባሪነቱን ከጀመረ ወዲህ በብዙ ሺዎች የሚቆጠሩ ሰዎች ገሏል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደሚለው ቦኮ ሀራም በዚህ ዓመት ብቻ 1500 ሰው ገሏል። ወደ ግማሽ ሚሊዮን የሚሆኑ ደግሞ ከቤት ንብረታቸው እንዲፈናቀሉ አድርጓል። ቦኮ ሀራም የናይጄሪያን መንግስት ማውደምና አክራሪ የሙስሊም ህግ በአገሪቱ ማስፈን እፈልጋለሁ ይላል። ገምጋሚዎች ግን እጅግ ከባድ የሆነ የድህነት ኑሮ ወጣቶች በአነስተኛ ገንዘብ ለአሸባሪነት እንዲመለመሉ ማድረጉ የችግሩ ከፊል ነው ይላሉ። ስራ አጥነት ወጣቶችን ወደ ቡድኑ አባልነት እንደሚገፋም ያሰምሩበታል። የሆነ ሆኖ የናይጄሪያ አብያተ ክርስቲያናት ማህበር ፕሬዝዳንት ቄስ አዮ ኦሪፎሮ የሃይማኖት አክራሪነትም ማየሉ አንዱ ምክንያት ነው ይላሉ። የርዕዮተ ዓለም ጉዳይ ነው። ከድህነት ጋር ወይም ከጭቆና ጋር ምንም ግንኙነት የለው። እርግጥ ነው ድህነትን ብንቀንስ የዚህ አክራሪ ቡድን አባል የሚሆኑትን ሰዎች ቁጥር መቀነስ ይቻላል። ሆኖም ጉዳዩ የእስልምና አክራሪነት ጉዳይ ነው ባይ ነኝ። አብዛኞች ሙስሊሞች በሚኖሩበት በሰሜናዊ ናይጄሪያ ሃይማኖታዊ ትምህርት በማስፋፋት ብቻ ነውጠኝነትን ማብቃት እንደሚቻል ይናገራሉ ቄሱ። የናይጄሪያ ሰራዊት ቦኮሃራምን አሸንፌ ከያዛቸው ቦታዎች ከብዙዎቹ አስለቅቄያለሁ ይላል። ባለፈው ወር አንድ እስር ቤት ሰብረው በወጡና በብዙ መቶዎች የሚቆጠሩ የቀድሞ እስረኞች ቦኮ ሃራም የተዋጊዎቹን ቁጥር ለመገንባት እየጣረ መሆኑንም ይናገራሉ የወታደራዊ መሪዎች። ነውጠኛው ቡድን እስር ቤቱን ሰብሬ እስረኞቹን ያስወጣሁት እኔ ነኝ ከማለቱም በላይ ተጨማሪ ጥቃት ሊያደርስ ዝቷል። ቡድኑ ለዚህ ለዛሬው ጥቃት እስካሁን ኃላፊነት አልወሰደም። ሆኖም በተለምዶ ያደረሰውን ጥፋት ለሕዝብ የሚያስተላልፈው በቪዲዮ መልእክት በመሆኑ ጥቃቱ የቦኮ ሃራም ለመሆኑ በጥቂት ቀናት ወይም ሳምንታት ውስጥ ይረጋገጣል ተብሏል። አድማጮች፣ አሁን ወደ ሁለተኛው ዘገባ አፍሪቃ ነክ ርዕሶች እናልፋለን። የዓለም ባንክና ዓለም አቀፍ የገንዘብ ድርጅት አይኤምኤፍ በመተባበር ካለፈው አርብ አንስቶ ባደረጉት ጉባኤ መሠረት ባለፈው ቅዳሜ የአፍሪቃ የእርሻ ምርት ከፍ እንዲል ስለሚያስፈልጉት ነጥቦች ውይይት ተደርጓል። ከተወያዩባቸው ነጥቦች መካከል በአፍሪካ የእርሻ ሥራ በወንዶችና በሴቶች መካከል ያለው ክፍተትን ማጥበብ፣ የእርሻ ምርትን ለማሻሻል የገንዘብ ቁጠባና ዋስትና አስፈላጊነትና የኤክስቴንሽን አገልግሎት የበለጠ ውጤታማ እንዲሆን ማድረግ የሚሉት ይገኙባቸዋል የአፍሪቃ ነክ ርእሶች አዘጋጅና አቅራቢ አዳነች ፍሳዬ በቦታው ተገኝታ ያጠናቀረችው ዘገባ ቀጥሎ ይቀርባል የአፍሪቃ የእርሻ ስራ እድገትን የማፋጠን ድህነትን የመቀነስና በብዙ ሚሊዮኖች የሚቆጠሩ ሰዎች ኑሮን የማሻሻል አቅም አለው ይሁንና በዋለ ነዋይ እጥረትና የፖለቲካ ትኩረት ባለማግኘቱ ይህን አቅም በተግባር ላይ ለማዋል እንዳልተቻለ የዓለም ባንክና ዓለም አቀፍ የገንዘብ ድርጅት ባዘጋጁት ጉባኤ መሰረት ባለፈው ቅዳሜ የአፍሪካ እርሻ ምርት ከፍ እንዲል ስለሚያስፈልጉት ነጥቦች በቀረቡት ጥናቶች ተጠቅሷል። የግብርና ስራን በሚመለከት በሴቶችና በወንዶች መካከል ያለው ክፍተት ሰፊ በመሆኑ ለአጠቃላይ የተሟላ እድገት እንቅፋት እንደሆነም ተጠቅሷል። ለክፍተቱ ምክንያት ከሆኑት ነገሮች መካከል የኢኮኖሚ ይዘትን የባህል ግንዛቤንና ሴቶች ለተቋማት የሚኖራቸው ተደራሽነት ውስን መሆንን ያካተቱ ናቸው። ለሴት ገበሬዎች የሥራ እንቅስቃሴ ማመቻቸትና በሴቶችና በወንዶች መካከል ያለውን ክፍተት ማጥበቡ የሚጠቅመው ለእነሱ ብቻ ሳይሆን ለቤተሰባቸው፣ ለህብረተሰባቸውና በአጠቃላይ ለሀገሪቱ እንደሆነ በውይይቱ የቀረቡት ጥናቶች አመላክተዋል። ፋው በሚል አጽሮት የሚታወቀው የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚለው ሴቶች ከወንዶች እኩል የአምራችነት ምንጭ እድል ቢያገኙ ከእርሻቸው የሚያገኙት ምርት ከ20 እስከ 30 ከመቶ ሊጨምር ይችላል። የአንድ ሀገር አጠቃላይ ምርትም በ2.5ና በ4 ከመቶ ከፍ ሊል ይችላል። ማይክል ኦ ሱሊቨን የተባሉ የኢኮኖሚ ባለሙያ በጉባኤው ባቀረቡት ጥናት በሴቶችና በወንዶች መካከል ያለው ክፍተት መጥበብ ረሃብን በመቀነስ ረገድ ስለሚኖረው ሚና ጠቅሰዋል። ኤፍኤኦ እንደሚገምተው የእርሻ ስራን በሚመለከት በሴቶችና በወንዶች መካከል ያለው ክፍተት ሲጠብ ከአንድ መቶ እስከ አንድ መቶ ሃምሳ ሚሊዮን የሚሆኑ ሰዎች ከረሃብ ሊላቀቁ ይችላሉ። ይሁንና ፖሊሲ አውጪዎች ይህን ክፍተት እንዴት መዝጋት እንደሚቻል የሚያሳይ የተሻለ ማስረጃ እንዲኖራቸው አስፈልጋል። ይህን መሠረት በማድረግም የዓለም ባንክ ሌቭሊንግ ደ ፊልድ ማለትም መስኩን ማስተካከል በሚል ርዕስ ያቀረበው አዲስ ዘገባ ይህን የእውቀት ክፍተት የመዝጋት ዓላማ አለው። ይህ ዘገባ አዲስ አሐዝ፣ አዲስ ዘዴና አዲስ የፖሊሲ መመሪያን ያቀርባል። ሱሊቫን አያይዘውም ከዚህ በፊት የእርሻ ስምሪትን በሚመለከት በወንዶችና በሴቶች መካከል ያለውን ክፍተት ለመሙላት የተደረገው ሙከራ በብሔር አቀፍ ደረጃ የታቀደ አልነበረም ብለዋል። አዲሱ ዘገባ ግን ሰፋ ያለ አቀራረብ እንዳለው ጠቁመዋል። ይህ ሰፊ ይዘት ያለው አዲስ ዘገባ የጾታ ጥያቄን ከምርት ከግብአትና ከአስተዳደር አንጻር አዲስ ሐሳብ ያቀርባል። በፊት የተደረጉ ጥናቶች በእርሻ ሥራ የተሰማሩ ወንዶች ከሴቶች ይልቅ የበለጠ ግብአት ስለሚጠቀሙ ነው ክፍተቱ ያለው የሚል ነበር። አዲሱ ጥናት እንደሚያመለክተው ግን የጾታው ክፍተት ሴቶችና ወንዶች በሚያገኙት የምርት መጠንም ይመለከታል። ለምሳሌ ሴቶችና ወንዶች በአንድ የተወሰነ መሬት ላይ እኩል መጠን ያለው ማዳበሪያ ቢጠቀሙም እንኳ ውጤቱ ሁሌም እኩል ይሆናል ማለት አይደለም። ወንዶቹ ከሴቶቹ የበዛ ምርት ያገኛሉ። የችግሩ መሰረት የማዳበሪያውን አጠቃቀም በሚገባ ካለማወቅ ሊሆን ይችላል። ስለሆነም ማቅረብ ብቻ ሳይሆን እንዴት መደረግ እንዳለበት ማስተማርም ወሳኝ ሊሆን ይችላል። ለምሳሌ በኢትዮጵያና በኡጋንዳ ያሉት በእርሻ ስራ የተሰማሩ ሴቶች የተሻለ ምርት በማግኘት ረገድ ከወንዶች ያነሰ ነው የሚያገኙት። ይህም ምናልባት የኤክስቴንሽን ፕሮግራሙ በበለጠ ለወንዶች በሚያመች መንገድ ተቀይሶ ሊሆን ይችላል። እነዚህ ሁሉ ችግሮች ጥናት ሲደረግባቸው፣ ፖሊሲ አውጪዎችና የልማት አጋሮች ችግሩን ተረድተው የጾታ እኩልነት እንዲኖርና የሴቶች ገበሬዎች ኑሮን ለማሻሻል ተግባር ትኩረት እንዲሰጡ እንደሚረዳቸው በውይይቱ ተጠቁሟል። በተለይም የአፍሪካ ሀገሮች በተደረገው ጥናት መሰረት የሁሉም ችግር አንድ አይነት ነው ለማለት ባይቻልም ሴቶች ብድር የማግኘት እድላቸው ውስን መሆኑና የትምህርትም ሆነ የተመክሮ ደረጃቸው ዝቅተኛ መሆኑም ራሱ እክል ሊሆንባቸው እንደሚችል ተጠቁሟል። አዲሱ ዘገባ እንደ መፍትሄ አድርጎ ከሚያቀርባቸው ነጥቦች መካከል ብድር የማግኘት እድል መፍጠር የሚል ይገኝባቸዋል። አንዱ መፍትሄ ሴቶች በስራቸው ተጨማሪ ኃይል እንዲኖራቸው ለማስቻል የገንዘብ ብድር የሚያገኙበት ሁኔታ መፍጠር ነው። በዛምቢያ የተደረገው እንደሚያሳየው በገጠር የሚገኙ ቤተሰቦች አስፈላጊውን ገንዘብ እንዲያገኙ ማድረጉ ተጨማሪ ሠራተኞች ለመቅጠር ያስችላቸዋል። ሌላው መፍትሄ ደግሞ ለገጠር ነዋሪዎቹ የሕፃናት መዋያ ማዕከሎች መመስረት ነው። በሞዛምቢክ በታየው ተሞክሮ መሰረት የመዋለ ሕፃናት መኖር ሴቶች በበለጠ በርሻ ሥራ እንዲሰማሩ አስችሏል። ሴቶች ከፍተኛ ጥራት ያለው ማዳበሪያ እንዲያገኙም ከግል ዘርፍ ጋር የበለጠ ሽርክና መፍጠር ያስፈልጋል። በመጨረሻም የሴቶችንና የወንዶችን የአምራችነት ብቃት ከፍ ለማድረግ አስተማማኝ የሆነ የይዞታ ዋስትና እንዲኖር ማድረጉ ወሳኝ ነው። ለምሳሌ በኢትዮጵያና በሩዋንዳ የታየው ተመክሮ ብሩህ ተስፋ የሚያሳድር መሆኑን አሳይቷል። በኅብረት የመሬት ባለቤት መሆን ከትክክለኛ የፖሊሲ ማዕቀፍ ጋር ሲዳመሩ የሴቶችን ኢንቨስትመንት እኩል ምርት በማግኘት ረገድ ተጨባጭ ውጤት እንዳለው ለማየት ተችሏል። የኢኮኖሚው ጠቢብ ሱሊቫን በመጨረሻም በእርሻ ሥራ ረገድ በሴቶችና በወንዶች መካከል ያለውን ክፍተት ለመድፈን እነዚህን መፍትሄዎች ለመተግበር መሞከሩ ትክክል ብቻ ሳይሆን ወሳኝም ነው ሲሉ አስገንዝበዋል። አድማጮች፣ በአፍሪቃ በእርሻ ረገድ በወንዶችና በሴቶች መካከል ያለውን ክፍተት ስለ መሙላት ጉዳይ የተቀናበረው ዝግጅት እዚህ ላይ አብቅቷል። የዓለም ባንክና ዓለም አቀፍ የገንዘብ ድርጅት የአፍሪቃን የእርሻ ይዘት ለማሻሻል ስለ አቀረቧቸው ጥናቶች ቀጣይ ዝግጅት በመጪው ሳምንት እናቀርባለን። እስከዛው በደህና ቆዩን። የተከበራችሁ አድማጮች ቀጣውና የመጨረሻው ቅንብር በሳምንት አንዴ በእኔ እየተዘጋጀ የሚቀርበው የስፖርት ፕሮግራም ነው። እንደምን ከርማችሁልኛል? የተከበራችሁ አድማጮቼ፣ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የማራቶን ሩጫ ውድድሮች የኢትዮጵያ አትሌቶች ድል ተቀዳጅተዋል። በሮተርዳም አበበች ጎበና በቪየና ጌቱ ፈለቀ ያሸነፉበትን እንዲሁም የእግር ኳስ ዜናዎች ይዘናል። አብራችሁን ቆዩ። በዘንድሮው የለንደን ማራቶን ከተወዳዳሪዎቹ ይበልጥ የለንደን ከተማ ሬኮርዱን ከበርሊን ለመንጠቅ ተዘጋጅታ ነበር። ለንደን እነ ኃይሌ ገብረ ሥላሴንና ሌሎች ታዋቂ አሯሯጮችን አሰልፋለች። በትውልዱ ሶማሊያ እንግሊዛዊው ሞፋራ ለሬኮርድ ተጠብቆ ነበር። ስምንተኛ ሆኖ አጠናቋል። የእኛይቱ ጥሩነሽ ዲባባም እንደ ቀነኒሳ አሸንፋለች ተብላ ተጠብቃ ነበር ሦስተኛ ወጥታለች። ለንደን ማራቶን ለጥሩነሽ የመጀመሪያዋ ከመሆኑ አኳያ በቀጣይ ውድድር የማትቀመስ እንደምትሆን የትላንቱ ውጤቷ አመልክቷል። የገባችበት ሰዓት 2 ሰዓት 20 ደቂቃ ከ35 ሴኮንድ ነው። አንደኛና ሁለተኛ ሆነው ካሸነፉት ከኬንያ አትሌቶች ከኤድናና ፍሎረንስ ኪፕላጋት ጥሩነሽ የተቀደመችው በ14ና 11 ሴኮንድ ብቻ ነው። የወንዶቹን ያሸነፈው ኬንያዊው ዊልሰን ኪፕሳንግ ሁለት ሰዓት አራት ደቂቃ ከ29 ሴኮንድ ወስዶበታል 42ቱ ኪሎ ሜትር። የአምናው የለንደን ማራቶን ሻምፒዮን ኢትዮጵያዊው ጸጋ የከበደ ሁለት ሰዓት 6 ደቂቃ ከ30 ሴኮንድ በሆነ ጊዜ በሦስተኛነት ጨርሷል። በሌላው የማራቶን ዜና በቪየና ኢንተርናሽናል ውድድር የስፍራውን ሰዓት በማሻሻል ጭምር ጌቱ ፈለቀ አንደኛ ሲወጣ ማርታ ለማ ሶስተኛ መሆኗን ከስፍራ የደረስን ዜና ያበስራል። በመጨረሻም በኔዘርላንድስ የ2014ቱን የሮተርዳም ማራቶን የሴቶቹን በአስገራሚ ሁኔታ ያሸነፈችው ኢትዮጵያዊቷ አበበች ጎበና መሆኗን እናገኛለን። አበበች ትላንት ውድድሩ እንደተጀመረ ይዛው የነበረው የመጠጧ መያዣ ከእጇ በመውደቁ ትንሽ ችግር አጋጥሟት ነበር ቆም ብላ ለማንሳት በሞከረችበት ጊዜ ሌሎቹ ጥለዋት በመሮጣቸው የሁለት ደቂቃ ያህል ርቀት ተበልጣ ነበር። ሆኖም ሊያበቁ ሁለት ኪሎ ሜትር ሲቀራቸው ቀዳሚዎቹን ደርሳባቸው በሁለት ሰዓት ከሀያ ሰባት ደቂቃ ሀምሳ ሴኮንድ በአንደኝነት ጨርሳለች። አብዛኛውን ርቀት በመሪነት የቆየችው ሌላዋ ኢትዮጵያዊት ጊዮቲኔ ሾኔ ሁለተኛ ስትሆን የናሚቢያዋ አትሌት ቢታ ኔጋምቦ በሦስተኝነት ጨርሳለች። የወንዶቹን ኬንያዊው ኢሉድ ኪፕቾጌ አሸንፏል። ማራቶኑ ይኸው ነው። ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ወስዳችኋለሁ። ገዛኝ ጽዮን መስቀል መስመር ላይ ነው። የእንግሊዙን ፕሪምየር ሊግም ተከታትሏል። መቀጠል ትችላለህ ገዛኝ። በኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ተጀምሯል። በአዲስ አበባና በክልል ከተሞች ከትናንት በስቲያና ትናንት ውድድሮችም ተካሂደዋል። እዚህ አዲስ አበባ ላይ ቅዱስ ጊዮርጊስ ሙገር ሲሚንቶን በሰፊ የግብ ልዩነት አራት ለባዶ ረትቷል ሁለቱን ኡመድ ኡክሪ አበባው ቡጣኮ እና ፍጹም ገብረ ማርያም ቀሪዎቹን ጎሎች ለጊዮርጊስ አስቆጥረዋል መብራት ኃይል ሐዋሳ ከነማን ሁለት ለአንድ ሲዳማ ቡና መከላከያን ሁለት ለባዶ ሲያሸንፉ፣ በቦዲቲ ከተማ ወላይታ ዲቻ ከንግድ ባንክ ጋር አንድ አቻ ተለያይተዋል እንዲሁም ሁለቱ የቢራ ፋብሪካ ቡድኖች ዳሽን ቢራና ሀረር ቢራ በተመሳሳይ አንድ ለአንድ ተለያይተዋል። የደደቢትና የኢትዮጵያ ቡና ጨዋታ ነገ ማምሻውን የሚጠበቅ ነው። የደረጃ ሰንጠረዥን ቅዱስ ጊዮርጊስ በሰረተ ዘጠኝ ይመራል። ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክ ሁለቱ በሀያ ስምንትና በሀያ አራት ነጥብ ሁለተኛና ሶስተኛ ናቸው። በሌላ የእግር ኳስ ነክ ዜና ሰርቢያዊው ጎራን ስቴቫኖቪች የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው እንዲሰሩ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በደሞዝ እና በሌሎች ጥቅማጥቅም ጉዳዮች ላይ እየተደራደሩ ነው። የአርባ ሰባት ዓመቱ ጎልማሳ በምዕራብ አፍሪካ በሀገራቸውና በሩቅ ምስራቅ ኤሽያ ሰፊ ተሞክሮ ያላቸው ፕሮፌሽናል አሰልጣኝ ናቸው። የኢትዮጵያ እግር ኳስ ፌዴሬሽን እኚህን አሰልጣኝ የመረጠው ከቀረቡለት ሀያ አምስት የውጭና ሁለት የሀገር ውስጥ አሰልጣኞች መካከል ነው። ከአዲስ አበባ ወደ አውሮፓ ከተሞች ተሸጋግረን በዚያ የተከናወኑ የሳምንቱን ጨዋታዎች ከጊዜ አንጻር በአጭር በአጭሩ እንመለከታለን። በተወዳጁ የእንግሊዝ ፕሪምየር ሊግ ከተደረጉት ሳምንቱ ጨዋታዎች እንደ ሊቨርፑል እና ማንቸስተር ሲቲ የተጓጓለት ጨዋታ አልነበረም። በሁለቱ ቡድኖች ጨዋታ አጓቢ የሆነበት ምክንያት የፕሪምየር ሊጉን ዋንጫ አሸናፊ የሚሆነውን የሚጠቁም በመሆኑ ነው። ሁለቱም ቡድኖች በውጥረት እና ጭንቀት ጀምረውት በስድስተኛው ደቂቃ አይን ገላጭ የሆነች ግብ የቀናው ሊቨርፑል ነው። የማንቸስተር ሲቲ ወሳኝ ተጫዋች ያያ ቱሬ በአስራ ዘጠነኛው ደቂቃ በጉዳት ተቀይሮ መውጣት ለሊቨርፑሎች የበለጠ ብርታትና ወሌ ጨምሮላቸዋል። ማንቸስተር ሲቲ ከረፍት መልስ ጨዋታውን ተቆጣጥሮ በዴቪድ ሲልቫ አማካይነት በሀምሳ ሰባተኛው ደቂቃ እንዲሁም በስልሳ ሁለተኛው ደቂቃ አከታትሎ ሁለት አቻ መሆኑ ቢያበረታታውም ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀር ሊቨርፑል ሶስተኛ የማሸነፊያ ጎል አስመዝግቦ የጨዋታው ማብቻት ፊሽካ ሲሰማ የአንጋፋው ጄራርድ አይኖች እንባ ዱብ ዱብ ሲል ታይቷል። የሊቨርፑል ደጋፊዎችም የፕሪምየር ሊጉን ዋንጫ አንዱን ጆሮ መጨበጣቸው አስደስቷቸዋል። ሆኖም ሊቨርፑል ዋንጫውን ማንሳት የሚችለው ቀሪዎቹን አራት ጨዋታዎች ሁሉንም ካሸነፈ ብቻ ነው። ሊቨርፑል ከሚቀሩት አራት ጨዋታዎች በሁለተኝነት ደረጃ የሚከተለው አደገኛውና ለዋንጫ ከቀረበ ከማሸነፍ ወደኋላ የማይለው የጆዜ ሞሪኖ ቡድን ቼልሲ ይገኝበታል ሌሎች ጨዋታዎችም ተካሂደው ነበር የፕሪምየር ሊጉን የደረጃ ሰንጠረዥ ሊቨርፑል በሰባ ሰባት ይመራል ቼልሲ በሁለት ነጥብ አንሶ ሁለተኛ ማንቸስተር ሲቲ በሰባ በሰባ ነጥብ ሶስተኛ ናቸው ለዛሬ ያለው ያ ነው ሰለሞን ገዛሀይን ጽዮን መስቀልን አመሰግናለሁ ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና ቆዩኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም ዩ ቪኦኤ ኒውስ ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ሆ ደክሞ ኤምኦቢአይ ብላችሁ ብትገቡ ልታነቡን፣ ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በቀጣዩ ሙዚቃ እንሰናበታለን። መልካም ምሽት። So, I beg at one lagan, the in in in I beg at one lagan, the

That I'm a mess, a guy, a on summer, and on summer. And the shower. on

shamand Batsa maaye Bandh dih se sakaye Bandh Sister Gaia, but the knee. Sister Gaia, the knee. Sister Gaia, the knee.